ሰላም እንዴት ዋላችሁ። ከዛሬው ዜና ጋር እኔ በሳም አብደላው። የየዋብ ሰብ ጤና መመሪያ በኮቪድ አስራ ዘጠኝ ችግሮች ምክንያት ተጨማሪ ሞት እንደሌለ ሪፖርት አድርጓል። ስድስት ሺ ሰባ ሁለት ታዊያኖች ወረርሽኙ ከተከሰተበት ጊዜ አንስቶ የሞቱ ሲሆኑ ውድብሪ ካሁኒ ውስጥ የሞቱ ሰዎች ደግሞ ሁለት መቶ ሀያ ዘጠኝ ናቸው። በሀገር አቀፍ ደረጃ ከአርባ በላይ አዲስ ጉዳዮች በውድብሪ ካሁኒ ውስጥ ደግሞ ሁለት እንዳለ ነግሯል። በሀገር ውስጥ አስራ አራት ሙከራዎች አውንታዊ ልክ በመንግስት ደረጃ ሁለት ፐርሰንት በታች ነው። ይህ ዝቅተኛ ማህበረሰብ መስፋፋትን ያሳያል። ከሱዳን ጤና ጥበቃ ባለስልጣናት ይህ በየቀኑ ኮቪድ-19 ሪፖርቶች ለመላክ የመጨረሻ ሳምንት ይሆናል ብሏል። በአካባቢው ሆስፒታል መተኛት በስተቀሪ ካውንቲ መረጃ አሁንም በክፍለ ግዛቱ ዳሽቦርድ ላይ ይገኛል። በአሁኑ ወቅት በስውስሪ ሁለት ህክምና ተቋም ቫይረሱ የተያዙ አራት አካሚዎች አሉ። ሁለቱ በኮቪድ-19 ምክንያት ህክምና እየተደረገላቸው ነው። በሶሎን ዲስትሪክት ጤና ሆኖም እንዳስፈላጊነቱ ወቅታዊ ዘመናዎችን ይሰጣል። በአይዋ የሚገኙ የስቴቱ ጤና ባለስልጣናት ተጨማሪ አውያኖች ኮቪድ አስራ ዘጠኝ ክትባት እንዲያገኙ ለማበረታታት ብዙ ሚዲያ ግብዘት ዘመቻ ጀምረዋል። ዘመቻው በአይዋ ውስጥ የበጋ ወቅት ክስተቶችን የሚያሳይ የቴሌቪዥን እና የመስመር ላይ የሚታወቁ ማስታወቂያ ያካትላል። ይህ ክትባት የሚወስዱ ሰዎች ወደ መደበኛ መመለሻ የሚያንጸባርቅ መሆኑን ለማስታወስ ነው። መንግስት ኪም ራንዶስ ባለፈው ሳምንት ለጋዜጠኞች እንደገለጹት አንዳንድ ክልሎች እንዳደረጉ የክትባት ሎተሪ አይነት ማበረታታቻ አይጨምርም ብለዋል ወደ አንድ ነጥብ አራት ሚሊዮን የሚጠጉ የህዋምሉ በምኑ ክትባት ወስደዋል ከጠቅላላ ህዝብ ውስጥ በግምት ወደ 45 በመቶ ነው የየወር ማት ክፍል ኮቪድ-19 ሙሉ በሙሉ ለተከተቡ እስረኞች በሐምሌ ወር መጀመሪያ በአካል መጀመሩን አስታውቋል። የአይዋ እስር ቤቶች ውስጥ ከታስሩ ውስጥ ከ58 ስምንት ከመቶ በላይ የሚሆኑ ክትባት ነው የደረገባቸው ሲሆኑ 62 በመቶ ደግሞ አንድ ክትባት እንደወሰዱ ሪፖርት አድርጓል። አመሰግናለሁ።